የአሜሪካ ድምጽ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርችዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ጥቅምት 19 2014 ዓ.ም ዝግጅታችን ጀመረ። የኢትዮጵያ መንግስት የተናጠል የተኩስ ማቆም ካወጀ በኋላ ህወሓት ጥሩነቱን ገፍቶ በተቆጣጠራቸው ተቆጣጥሯቸው በነበሩ አካባቢዎች ከፍተኛ የሰብአዊ መብቶች ጥሰቶች ተፈጽመዋል ሲል የኢትዮጵያ ፌዴራል ፖሊስና ፍትህ ሚኒስቴር ጠቅላይ አቃቢ ህግ ዘርፍ በጋራ የሰጡት የመጀመሪያ ደረጃ የምርመራ ሪፖርት ግኝት አመለከተ። ዝርዝሩን በአብይ ርዕስ እናስደምጣችኋለን። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሀሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ ገጻችን ላይ በቀጥታ መከታተል ትችላላችሁ። ጤና ይስጥልኝ። እንደምናመሻችሁ፣ የተከበራችሁ አድማጮቻችን። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። እስከ ምሽቱ አራት ሰዓት አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜናዎች እናሰማችሁ። ጤና ይስጥልን። እንደምናመሻችሁ። የምሽቱን ዜናዎች የማሰማችሁ ደረጀ ደስታ ነኝ። የኢትዮጵያ መንግሥት የተናጥል ተኩስ ማቆም ካወጀ በኋላ ህወሓት ጦርነቱን ገፍቶ ተቆጣጥሯቸው በነበሩ የሰሜንና ደቡብ ጎንደር ዞኖች እንዲሁም በአፋር ክልል በሚገኙ ወረዳዎች በሚኖሩና ይኖሩ በነበሩ ሰላማዊ ዜጎች ላይ የሰብአዊ መብት ጥሰት መፈጸሙን የኢትዮጵያ ፌዴራል ፖሊስና ፍትሕ ሚኒስቴር በጋራ ያወጡት የመጀመሪያ ደረጃ የምርመራ ሪፖርት ግኝት አመለከተ። በተጠቀሱት አካባቢዎች 482 ሰዎች መገደላቸውን፣ 109 ሴቶች ላይ የአስገድዶ መደፈር መፈጸሙንና 165 ሰዎች የአካል ጉዳት እንደደረሰባቸው ሪፖርቱ ይፋ አድርጓል። ህወሓት በቀረበው ሪፖርት ላይ እስካሁን ቀጥተኛ ምላሽ አልሰጠም። ሆኖም ከዚህ በፊት መሪዎቹ በተለያየ ጊዜ በሰጧቸው ምላሾች በሚቀርቡባቸው ውንጀላዎች ገለልተኛ የሆኑ ዓለም አቀፍ ተቋማት እንዲመረምሯቸው ከመጠየቅ ውጪ ክሶቹን አይቀበሏቸውም። ዝርዝር ዘገባው በዕለቱ አብይ ርዕስ ይቀርባል። የሱዳንን መፈንቅለ መንግስት የመሩት ወታደራዊ ጀነራል በዚህ ሳምንት አዲስ ጠቅላይ ሚኒስትር እንደሚሰይሙ አስታወቁ። የሩሲያ መንግስት የዜና አገልግሎት ድርጅት ለሆነው ስፑትኒክ ዛሬ አርብ ቃለ መጠይቅ የሰጡት ጀነራል አብዱልፈታ አልብርሃን አዲሱ ጠቅላይ ሚኒስትር ከወታደራዊ ኃይል ጋር የአመራር ስልጣን ተጋርቶ አገሪቱን የሚመራ ካቢኔ ያቋቁማል ብለዋል። አልቡርሃን ባለፈው ሰኞ የቀድሞውን ካቢኔ አፍርሰው ጠቅላይ ሚኒስትር አብደላ ሀምዶክን ጨምሮ ሌሎች የመንግስት ባለስልጣናትና የፖለቲካ መሪዎችን ማሰራቸው መሆናቸው ይታወቃል። ይህንንም ተከትሎ ዩናይትድ ስቴትስ እና የምዕራብ አገር መሪዎች ድርጊቱን አውግዘዋል። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን ከካቶሊካዊት ቤተ ክርስቲያን ሊቀነጳጳሳት ፍራንሲስ ጋር ዛሬ አርብ በቫቲካን ተገናኝተው ተወያይተዋል። ባይደን በቫቲካን የተገኙት ከዚህ በኋላ በሚደረገው የቡድን ሀያ አባል አገራት መሪዎች ጉባኤ ላይ ስለ ዓለም ምጣኔ ሀብት ከዚያም በስኮትላንድ ግላስኮ ላይ በሚደረገው የአየር ንብረት ለውጥ ከመሳተፋቸው በፊት ነው። ባይደን ከሊቀነ ጳጳሳቱ ጋር በነበራቸው ቆይታ የግል ሃይማኖታዊ እምነታቸው እንደተጠበቀ ሆኖ እንደ ዓለማዊ መንግስት መሪነታቸው በጾታዊ ግንኙነት ስነ ውልደትና ውርጃ በመሳሰሉት ጉዳዮች ላይ መነጋገር እንደሚጠበቅባቸው ተገምቷል። የዋይት ሀውስ የደህንነት አማካሪ ጄክ ሱሊቫን ትላንት ሐሙስ በሰጡት መግለጫ ምንም እንኳ ግንኙነቱ በግል ቢሆንም ሚሊዮን ተከታዮች ያሏቸው ሁለቱ ታላቅ መሪዎች ዓለም አቀፋዊ በሆኑ ትላልቅ ፖሊሲዎች ላይ እንደሚነጋገሩ ይጠበቃል ብለዋል። ለአስር ዓመታት በጦርነት ስትታመስ የኖረችው ሊቢያ ለመጀመሪያ ጊዜ በቡድን የተጓዙ ቱሪስቶችን ማስተናገድ መጀመሯን አጃንስ ፍራንስ ፕሬስ ዘገበ። በጦርነቱ ሳቢያ ዝግ የነበረው ቦታ አሁንም በመከፈቱ ቱሪስቶች በበረሃው አረንጓዴ ከተማ የሽርሽር ጉብኝታቸውን ጀምረዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን ለአሜሪካውያን ቤተሰብ እስከዛሬ በአስር ዓመታት ውስጥ በዘለቂታዊነቱ ወደር የሌለው ድጋፍ ይሰጣል ያሉትን የአንድ ነጥብ 85 ትሪሊዮን ዶላር የበጀት ዕቅድ በትናንትናው ዕለት ይፋ አድርገዋል። ከዚህም ጋር ተያይዞ ዩናይትድ ስቴትስ የአረንጓዴ ጋዝ ብክለትን በከፍተኛ ደረጃ ለመቀነስ የሚያስችለውን አቅጣጫ መያዟ ተመልክቷል። ባይደን ከትናንት በስቲያ ጠዋት ከዲሞክራት የምክር ቤት አባላት ጋር ከተነጋገሩ በኋላ ከሳምንታት በፊት ካስተዋወቁት የበጀት እቅዳቸው በግማሽ ቀንሰዋል። ፕሬዝደንቱ ያቀረቡትን የወጪ እቅድ በአገራችንና ሕዝባችን ላይ የምናውለው ታሪካዊ ኢንቨስትመንት ነው ሲሉ ገልጸውታል። በግዙፍ የማህበራዊ ሚዲያ መድረክነቱ የሚታወቀው ፌስቡክ ትናንት ባወጣው መግለጫ የድርጅት መጠሪያ ስሙን ሜታ ወደሚል መቀየሩን አስታውቋል አሁን ከሚሰጣቸው አገልግሎቶች ባሻገር ወደ ላቀ ቴክኖሎጂ በመሸጋገር ለእውነታውና ገሃዱ ዓለም እጅግ የተቃረቡ በሚመስሉ የምስል እይታዎች ቨርችዋል ሪያሊቲ ተጠቃሚዎቹን ሜታቨርስ በሚል ስያሜ ለማገልገል መዘጋጀቱን አስታውቋል። የድርጅቱ ዋና ስራ አስፈጻሚ ማርክ ዙከርበርግ ትናንት በሰጡት መግለጫ ሜታ የሚለው ቃል ከግሪክ የተገኘ ቃል መሆኑን ገልጸው ትርጉሙም ባሻገር ማለት መሆኑን ተናግረዋል። ፌስቡክ፣ ኢንስታግራም፣ ዋትሳፕ እና ሚሴንጀር አሁንም በዚያው ስምና አገልግሎታቸው ሜታ በሚለው ድርጅት ስር ይቀጥላሉ። ግዙፉ የቴክኖሎጂ ድርጅት በውስጥ ሰራተኞች ሳይቀር ወደ ጥላቻ ንግግሮችና የተዛቡ መረጃዎች መተላለፊያ መድረክነት እያመራ ያለ ቸልተኛ ድርጅት መሆኑን እየተነሳ ሲተች መሰንበቱ ይታወሳል። አድማጮች፣ ለምሽቱ ዜና የተመደበው ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታን ለዜናዎቹ አመሰግናለሁ። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ እየተላለፈ የሚቀርብላችሁ የጥቅምት 19 2014 ዓ ም የአርብ ምሽት ዝግጅታችንን ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም ላይ መከታተል ትችላላችሁ። በተጨማሪም አት ቪኦ ኤ አማሪክ የፌስቡክ ገጻችን ነው። ስርጭታችን በቀጥታ እየተላለፈ ይገኛል። አድማጮች፣ ወደ ምሽቱ ዝርዝር ዘገባዎቻችን ከማለፋችን በፊት አሁን የደረሰን ዘገባ አለ። አህዱ ራዲዮ እና ቴሌቪዥን በሊንክ የሚሰራጩ የውጭ ሚዲያ ፕሮግራሞችን ስርጭት እንዲያቋርጥ የኢትዮጵያ መገናኛ ብዙሀን ባለስልጣን አዘዘ። ባለስልጣኑ የውጭ ሚዲያ ስርጭቱን ጣቢያው ከዛሬ ጥቅምት 192014 ዓ ም ጀምሮ እንዲያቋርጥ ባዘዘበት ደብዳቤ ፕሮግራሞቹን የተቀበለ ሲያሰራጭ የቆየው ከተቋቋመለት ዓላማ ውጭ መሆኑን ከመጠቆም በስተቀር የሰጠው የተለየ ወይም የተናጥል ምክንያት የለም። የባለስልጣን መስሪያ ቤቱ ደብዳቤ የደረሳቸው የአሜሪካ ድምጽ ፕሮግራሞችን ተቀብሎ ሲያሰራጭ የነበረው አህዱ ራዲዮና ቴሌቪዥንን ጨምሮ ሌሎችም የሀገር ውስጥ የመገናኛ ብዙሃን ተቋማት መሆናቸውን አዲስ አበባ የሚገኘው ዘጋቢያችን እስክንድር ፍሬው አረጋግጧል። ደብዳቤው የሚዲያ ተቋማቱ በገቡት የውል ግዴታና ባለፈው ዓመት በተነገረው የመገናኛ ብዙሃን አዋጅ መሰረት አሳዋቂ አስተማሪና አዝናኝ የሆኑ አገራዊ ይዘቶችን የማሰራጨት የሕዝቡን ሰላምና ደህንነት የሚያናጋ ሁኔታ ሲከሰት መግለጫዎችና መረጃዎችን የማሰራጨት እንዲሁም የህግ የበላይነት እንዲከበር የመስራትና ራሳቸውም ሕግ አክብሮ የመንቀሳቀስ ግዴታ አለባቸው ይላል በመገናኛ ብዙሃን ፈቃድ ምዝገባ እውቅና ዳይሬክተር የተፈረመው ይህ ደብዳቤ ውሳኔው ጊዜያዊ ይሁን ወይም ቋሚ አይናገርም ጣቢያው ከባለስልጣኑ በደረሰው ትዕዛዝ መሰረት የአሜሪካ ድምፅ ስርጭቶችን ከዛሬ ጀምሮ ላልተወሰነ ጊዜ እንደማያስተላልፍ ታውቋል አድማጮች አሁን ወደ ዕለቱ አቢይ ርዕስ እንውሰዳችሁ የኢትዮጵያ መንግስት የተናጥል የተኩስ ማቆም ካወጀ በኋላ ህወሓት ጦርነቱን ገፍቶ ተቆጣጥሯቸው በነበሩ የሰሜንና ደቡብ ጎንደር ዞኖች ስር እንዲሁም በአፋር ክልል በሚገኙ ወረዳዎች በሚኖሩና ይኖሩ በነበሩ ሰላማዊ ዜጎች ላይ የሰብአዊ መብት ጥሰት መፈጸሙን የኢትዮጵያ ፌዴራል ፖሊስና ፍትህ ሚኒስቴር ጠቅላይ አቃቤ ህግ ዘርፍ በጋራ ያወጡት የመጀመሪያ ደረጃ የምርመራ ሪፖርት ግኝት አመለከተ። በተጠቀሱት አካባቢዎች 482 ሰዎች መገደላቸውን፣ 109 ሴቶች አስገድዶ መደፈር እንደተፈጸመባቸውና በ165 ሰዎች የአካል ጉዳት መድረሱን ሪፖርቱ ይፋ አድርጓል። ህወሓት በቀረበው ሪፖርት ላይ እስካሁን ቀጥተኛ ምላሽ አልሰጠም። ሆኖም ከዚህ ቀደም መሪዎቹ በተለያየ ጊዜ በሰጧቸው ምላሾች እንደዚህ አይነት የሰብአዊ መብትን ጥሰት በተመለከተ የሚቀርቡት ውንጀላዎች ላይ ጉዳዩ ገለልተኛ የሆኑ ዓለም አቀፍ ተቋማት እንዲመረምሯቸው ከመጠየቅ ውጭ ክሶቹን ወይም ውንጀላዎቹን አይቀበሏቸውም። ሁለቱ ተቋማት ዛሬ በጋራ የሰጡትን መግለጫ የተከታተለችው የአዲስ አበባዋ ዘጋቢያችን ፀሐይ ዳምጠው ዝርዝሩን እንደሚከተለው አሰናድተዋለች። የምርመራ ሪፖርቱ ይፋ የተደረገበት በዛሬው ዕለት ማብራሪያ የሰጡት የፍትህ ሚኒስቴር ዴታ አቶ ፍቃዱ ጸጋ ሪፖርቱ ህወሀት ለተወሰነ ጊዜ ተቆጣጥሯቸው በነበሩና በኋላም በፌዴራል መከላከያና በሌሎች የጸጥታ መዋቅሮች አማካይነት እንዲለቁ በተደረገባቸው አካባቢዎች የተደረገ ምርመራ መሆኑን ተናግረዋል። ምርመራው የተደረገው በጦርነቱ ውስጥ ምንም አይነት ተሳትፎ ባልነበራቸው ሰዎች ብቻ ላይ የደረሰ እንደሆነም አጽንኦት ሰጥተዋል። ምርመራውም ሆነ ግኝቱ በጦርነቱ ውስጥ የተሳተፉ አካላትን እንደማይመለከትም ተናግረዋል። አሸባሪ ቡድን መንግስት ሰኔ 21 ጀምሮ የተናጠል ተኩስ አቆም አድርጎ መቀሌን እና ትግራይን ለቀው ከወጣ በኋላ መስፋፋቱን በመቅጠል ወረራውን በመቀጠል ወረራውን በመቀጠል ግጭቱን ወደ አፋር እና አማራ ክልል ካስፋፋ በኋላ መከላከያ ሰራዊት እና ሌሎች የጸጥታ መዋቅር በአንድነት እርምጃ ወስዶ ያለቀው አስለቀቋቸው ቦታዎች ላይ የደረሱ ጉዳቶችን ነው የምርመራ ቡድኑ ክልል ካሉ ከሚመለከታቸው የምርመራ ቡድን ጋር በመሆን በመስከረም አምስት ቀን 2014 ዓ ም ጀምሮ ለአርባ ቀን አካባቢ የሰራቸውን ስራዎች ነው ዛሬ የምናቀርበው። የተጠናቀቀ ምርመራ አይደለም፣ በሂደቱ ከስር ከስር ለህዝብ መግለጽ የግድ ስለሚሆን ነው። አቶ ፍቃዱ በሶስት የምርመራ ቡድን የተሰማራው የምርመራ ቡድን መረጃውን ለማሰባሰብ የተጠቀመባቸውን ግብዓቶችንም አብራርተዋል። የሰባት መቶ ዘጠና ምስክሮችን ቃል በሰሜን ጎንደር የ285 ምስክሮችን ቃል በአፋ የ148 ምስክሮችን ቃል የምርመራ ቡድኑ ሰብስቧል። እነዚህ ምስክሮች የግል ተበዳዮች ማለትም የወንጀሉ ሰለባ የሆኑ የአካል ጉዳት የደረሰባቸው፣ ንብረታቸው የተዘረፈ፣ ኢሰብአዊ ድርጊቶች የተፈጸሙባቸው ሰዎች ማለታችን ነው። የግል ተበዳይ ስንል ቀጥተኛ ምስክሮች፣ ወንጀሉ ሲፈጸሙ ያዩ ምስክሮች እንዲሁም የአስተዳደር መዋቅሮችን የሚያካትት ነው። የሰው ምስክሮቹ ይዘት ማለት ነው። አያይዘውም ጠንካራ የሆነ የምስልና የሰነድ ማስረጃዎች ከመንግስት ከግልና ከተለያዩ የሕክምና ተቋማት መሰብሰባቸውን የተለያዩ የወደሙ ንብረቶችንም በማስረጃነት መያዛቸውን አቶ ፍቃዱ በዝርዝር አብራርተዋል። በሁለቱም ክልሎች በተፈጸሙት የወንጀል ድርጊቶች የምርመራ ግኝቷ ይፋ አድርገዋቸዋል ያሉትን ጉዳዮችንም አስረድተዋል። በደቡብ ጎንደር መቶ ሰላሳ ሰዎች መሞታቸውን እስካሁን በአሰባሰብ ነው ማስረጃ አረጋግጠናል። 25 ሴት፣ 15 ወንድ። በሰሜን ጎንደር ደባርቅ ዳባትና ወረዳ ና ዘሌማን ውስጥ ወረዳ 96 ሰዎች 73 ወንድ፣ 23 ሴት፣ በአፋር ክልል በአጠቃላይ 257 በተለይ ደግሞ ነሐሴ 29 2013 ዓ.ም ጋሪ ኮማ የምትባለው ቀበሌ የስደተኞች የተፈናቀሉ ሰዎች ማረፊያ ላይ በተፈጸመው ድርጊት 240 ሰዎች ለህልፈት መዳረጋቸውን አረጋግጠናል። 240 ዎቹ ውስጥ 17 ህፃናት፣ 59 ወንድ፣ 48 ሴት፣ 89 ወጣት ሴቶች፣ 44 አዛውንቶች መሆናቸውን በምርመራ ሂደቱ ተረጋግጧል። የህወሀት ታጣቂዎች ራሳቸውን መከላከል በማይችሉ ሰዎች ላይ ጥቃት መፈጸማቸውን ከምስክሮች ቃል መገኘቱን ጠቅሰዋል። እነኚህ ጥቃት የደረሰባቸው ሰዎች በፍጹም በግጭቱ ውስጥ ያልተሳተፉ ቤታቸውን ዘግቶ ተቀምጦ የነበሩ ከፊሎቹ በጦርነቱ ፈርቶ ሲሸሹ የነበሩ ከፊሎቹ ፋኖውን አምጣ፣ አማራውን አምጣ ወደ ጦርሜ ሄደውን አምጣ በማለት ጭምር የተገደሉ እና አንዳንዶቹ የዘረፉትን እቃ ጫኑ ተብሎ ሲጠየቁ አንጭንም በማለታቸው የጉልበት አገልግሎት አንሰጥም በማለታቸው እርምጃ የተወሰደባቸው ስለመሆኑ በሰበሰብናቸው ምስክሮች አረጋግጠናል። አቶ ፍቃዱ የአስገድዶ መድፈር ይህ ሰብዓዊ ድርጊቶች ተፈጽመዋል የተባሉባቸውን አካባቢዎች ሲዘረዝሩም እስካሁን በምርመራ ሂደት ማረጋገጥ ነው በአማራ ክልል ደቡብ ጎንደር ንፋስ መውጫ ከተማ ብቻ 73 ሴቶች አስገድዶ መደፈራቸውን፣ በአማራ ክልል ሰሜን ጎንደር ዳባት፣ ደባርቅ እና ዜሌማ ንዑስ ወረዳ 29 ሴቶች አስገድዶ መደፈራቸውን፣ በአፋር እስካሁን ሪፖርት የተደረጉ ሰባት ሴቶች አስገድዶ መደፈራቸውን አረጋግጠናል። የተፈጸሙት ጥቃቶች እጅግ ዘግናኝና ለመናገር የሚከብድ ነው ብለዋል። ሴቶቻችንን ሲደፍሩ የነበሩት የምናወራረደው ሂሳብ አለ የእኛ እናቶች ተደፍረዋል፣ እናንተ ላይ እናወራረዳለን የሚሉ ቃል በመጠቀም ፋነው ለአማራ ልዩ ኃይል መከላከያ እናቶቻችንን ደፍረዋል፣ እናንተ በመድፈር እናወራረዳለን ቃል በቃል ሊጠቀሙ የነበረ ብዙ የምስክርነታቸውን የሰጡ ግል ተበዳች የገለጹት አገላለጽ ስለሆነ ነው። አንዲት ሴት ከሁለት እስከ 15 በሚደርሱ ሰዎች በተደጋጋሚ እንድትደፈር የሆነችበት። 15 ሰዎች እያልኳቸው ያለሁት በተለያየ ቀን አይደለም። ሁለት ሶስት ሰው እያልኳቸው ያለሁት በተለያየ ቀን አይደለም፣ በአንድ ጊዜ በተከታታይ ነው። አንተ ግባ፣ አንተ ወጣ እየተባለ አስገድዶ የተደፈሩበት አስነዋሪ የሆኑ ለሞራል ተቃራኒ የሆኑ የግብር ሥጋ ግንኙነት የተፈጸመባቸው ሴቶቻችን አቸው። ወሲባዊ ጥቃቶች የተፈጸመባቸው ሁኔታዎች ናቸው። የሚቆረጥ የሰባት ወር እርጉዝ ሴት ለሶስት የተደፈረችበት፣ ከዚህ በተጨማሪ የሰዎች አካል መጉደሉን ተናግረዋል። እስካሁን እኛ በሰበሰብናቸው ማስረጃዎች በድምሩ በሶስቱም ቦታዎች 165 ሰዎች ላይ የአካል ጉዳት ከቀላል እስከ ከባድ የደረሰ መሆኑን አረጋግተናል በሰሜን ጎንደር 11 ሰዎች በኢሰብአዊ አያያዝ ቶርች እየተደረጉ ለቀናት መቆየታቸው፣ ስድስት ሰዎች ታፍነው ተወስደው አሁንም ይሞቱ ይኑሩ የማይታወቁ መሆኑ በምርመራ ሂደቱ ተረጋግጧል። ከፍተኛ የሆነ ንብረት ውድመት ደርሰዋል ብለዋል። አቶ ፍቃዱም በደቡብ ጎንደር ከ44 በላይ ጤና ጣቢያዎች ከአርባ ሁለት በላይ ትምህርት ቤቶች በሰሜን ጎንደር ወደ 16 አካባቢ ጤና ኬላ እና ጤና ጣቢያዎች በርካታ ትምህርት ቤቶች ላይ ውድመት መድረሱን አረጋግጠናል። በደቡብ ጎንደር ሀያ ሁለት ቤተክርስቲያናትና አንድ መስጊድ ላይ ከባድ ጉደት በከባድ መሳሪያ ጭምር የደረሰ መሆኑን አረጋግጠናል። በተጨማሪም በመቶ ሚሊዮኖች የሚገመት ንብረት ውድመት መድረሱንና እጅግ ከፍተኛ ቁጥር ላለው ሰላማዊ ዜጋ ከቤት ንብረት መፈናቀል ምክንያት መሆኑን በሪፖርቱ ላይ ተጠቅሰዋል። ከአፋር ክልል 112158 ዜጎች፣ በሰሜን ጎንደር 135310 ዜጎች እንዲሁም በደቡብ ጎንደር ከ47000 ዜጎች ተፈናቅለዋል ይላል ግኝቱም። በሌላ በኩል ህወሀት በቀረበው ሪፖርት ላይ እስካሁን ቀጥተኛ ምላሽ ያልሰጠ ሲሆን ከዚህ ቀደም መሪዎቹ በተለያዩ ጊዜ በሰጧቸው ምላሾች እንዲህ አይነት ከሰብአዊ መብት ጥሰት ጋር በተያያዘ የሚቀርበው ውንጀላዎችን አይቀበሏቸውም። በተጨማሪም ከዚህ ቀደም በተመሳሳይ ጉዳይ ላይ የተናገሩት መንግስት በአሸባሪነት የፈረጀ የድርጅቱ መሪ ዶክተር ደብረ ጽዮን ገብረ ሚካኤል ሰራዊታቸው እንዲህ ያሉ የመብት ጥሰቶችን እንደማይፈጽሙ ገልጸው ጉዳዩ ገለልተኛ የሆኑ ዓለም አቀፍ ተቋማት እንዲመረምሯቸው መጠየቃቸው ይታወሳል። በሌላ በኩል ዛሬ ይፋ በተደረገው ቅድመ ምርመራ ሪፖርት ላይ ምርመራው ያልተጠናቀቀ እንደመሆኑ በቀጣይ በተጠቀሱት ቦታዎች የተሰማሩ የምርመራ ቡድን የጀመረውን ስራ በማጠናቀቅ ወንጀል ፈጻሚዎችን ለሕግ ለማቅረብ እንዲቻል ስራዎችን አጠናክረው እንደሚቀጥልና ጥቃት የደረሰባቸው ቦታዎች በመንቀሳቀስ ምርመራ እንደሚያደርጉ አስታውቋል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ። አድማጮች ያዳመጣችሁት ዘገባ አብይ ርዕሳችን ነበር። የትንታኔው መጽሔት ይቀጥላል። ጦርነት ከሚካሄድባቸው የደሴ ከተማ አቅራቢያ አካባቢዎች የህወሓት ኃይሎች ወደ ከተማዋ በተኮሱት ከባድ መሳሪያ በሰዎች ላይ የሞትና የአካል ጉዳት መድረሱን የደሴ ከተማ አስተዳደር ገለጸ። ከአሜሪካ ድምጽ ራዲዮ ጋር ቆይታ የነበራቸው የከተማዋ ምክትል ከንቲባ ሰኢድ ዩሱፍ ከባድ መሳሪያዎቹ ንጹሐንን ኢላማ አድርገዋል ሲሉ ይከሳሉ። መስፍን አራጌ ዝርዝራለሁ። ምክትል ከንቲባ ሰይዲ ሱፍ እንዳስረዱት ከትናንት በስቲያ ጀምሮ ጦርነት ከሚካሄድባቸው የከተማው አቅራቢያ አካባቢዎች ህወሀት ተኮሳቸው ባሉት ከባድ መሳሪያዎች አንድ ሰው ሞቷል፣ ሶስት ሰዎች ላይ ደግሞ ከባድ እና ቀላል የአካል ጉዳት ደርሷል። ከሁለት ቀን በፊት ገራዶ አካባቢ ላይ ያረፈው አንድ ሰው ህይወት ላይ የሞት አደጋ ደርሷል። ትናንት ተተኩሰው የነበረው ሶስት ሰዎች ላይ ቁስለት ደርሷል። ዛሬ በተተኮሰው ምንም በንብረትም በሰው ህይወትም የደረሰ አደጋ የለም። ምክትል ከንቲባው ከባድ መሳሪያዎቹ ንጽሀን ዜጎች ላይ ያነጣጠሩ በተለይም ተፈናቅለው የመጡ ዜጎች ያረፉበት መጠለያ ጣቢያዎችን ኢላማ ያደረጉ ናቸው ሲሉ ይከሳሉ። ትናንትናም ከትናንት ወደዛም ሲተኮስባቸው የነበረ ቦታዎች አንዱ ገራዶ አካባቢ ተፈናቃዮች በብዛት አሉበት አካባቢ እሱን ታርጌት ተደርጎ ነበር ሲተኮስ የነበረው ትናንትናም ሲተኮስባቸው የነበሩት ልክ እንደዚሁ ቅዳሜ ገበያ አካባቢ፣ ገራዶ አካባቢ ከሰሜን ወሎ ተፈናቅለ ያለው የህብረተሰብ ክፍሎች ያሉበት ቦታ ላይ ሲተኮስ የነበረው ዛሬም ቁርቁር አካባቢ ላይ ልክ እንደዚሁ ወደቀው የተፈናቃ ያሉበት ቦታዎች አካባቢ ላይ እሱን ታርጌት እየተደረገ ነው እየተተኮሰ ያለው እና ንጹሐን ዜጎች አካባቢ ላይ ታርጌት ተደርጎ እየተተኮሰ ነው ያለው እና የቆሰሉትም በነገራቸው ላይ ተፈናቃዮች ናቸው። የህወት ከፍተኛ አመራሮች ሰራዊታቸው የሚከሰስበትንና በንጹሐን ላይ ፈጽሞታል የሚባለውን ሰብአዊ ጥሰት በተደጋጋሚ ያስተባበሉ ሲሆን ኃይላቸው ንጹሐን ዜጎችን ኢላማ እንደማያደርግ መናገራቸው ይታወሳል። የደሴ ከተማ ነዋሪዎች በተለይ ዛሬ በከተማ ውስጥ መደናገጥና በርካቶቹም አካባቢያቸውን ለቀው ለመውጣት ሙከራ የማድረግ እንቅስቃሴዎች አድርገው እንደነበር አስተያየታቸውን የሰጡ የከተማ ነዋሪዎች ተናግረዋል ሰርገው የገቡ በሚያናፍሱት የሐሰት ፕሮፓጋንዳ ህዝቡ እንዳይረጋጋ ቢደረግም አሁንም ከተማዋን ወደ ቀድሞ መንፈሷ መመለስ ተችሏል ይላሉ። አቶ ሰይድ በበኩላቸው በሁሉም አቅጣጫ የመከላከያ ሰራዊታችን አሁን ድል እያስመዘገበ ነው ያለው። ነገር ግን በጦርነት አልሳካለት ያለው ሀይል ቧልቧልታ ህብረተሰቡን አደናግሮ ከቤት ንብረቱ አስወጥቶ እ ከተማችን እንዲወጣ ለማድረግ ሞክሯል። በዚህም የተደናገሩ የህብረተሰብ ክፍሎች በጣም ቁጥራቸው እጅግ በጣም ብዙ ነው። በተለይ ከሌላ አካባቢ መጥተው ከተማችን ላይ ደስ ላይ በጣም ያለው የህዝብ ቁጥር በጣም ሰፊ ነው። ይህንን መነሻ ተደርጎ ብዙ ሰው ለመሸሽ ሞክሯል። አብዛኛው ግን ሁላችንም፣ የከተማ አመራርም የደሴ ወጣቶችም ህብረተሰባቸውን አረጋግጠው አሁን ወደ ሰፈሩ እየተመለሰ ነው ያለው። ምክትል ከንቲባው ለከተማ ነዋሪዎች ባስተላለፉት መልእክትም ይሄም ብለዋል። ከተማችን ላይ ምንም የተፈጠረ ነገር የለም። በሁሉም ግንባሮች በቂ መከላከያ ሀይል አለ። በቂ ልዩ ሀይል አለ። እጅግ በጣም አስተማማኝ ሁኔታ ላይ ጦርነቱ በዚህዘም ዚህም ሁለት ሶስት እየተሆነ ሰርጎ እየተገባ ዋሻ እየተቀመጡ ሲርባቸው አንዳንዶች ተስፋ ሲቆርጡ እየወጡ በሚተኮስ የሚሰማ ጥይት ሁለ ጫካዎች አሰሳ በሚደረግ ድምጾች ቅር በርቀት የጥይቱ እንትሮችን እየሰማ ስለነበር ይህን ነገር ያሉ ነገር የተጨምረበት ህዝቡ ትንሽ ፍራት ውስጥ ገብቷል። ከሉ ከፍርሃቱ የጥላት ሴራ መሆኑን ሰው ተገንዝቦ ማረግና መስራት ያለበት ጥንቃቄ መቀጠል ይኖርበታል። ዘግቶ በደረሰን መረጃ መሰረት ማምሻውን ከባድ መሳሪያ ወደ ከተማዋ ተደጋግሞ የተተኮሰ ሲሆን የመብራት አገልግሎትም መቋረጡ ተሰምቷል። ከደሴ የአስር ኪሎ ሜትር ገደማ ርቀት በሚገኘው የቦሩ ተራራማ አካባቢዎች አሁንም የከባድና ቀላል መሳሪያ የተኩስ ልውጦች እንደሚሰሙ ነዋሪዎች ይናገራሉ። በአካባቢው የተቀሰቀሰው ጦርነት ሳምንት እንደሞላው የመረጃ ምንጮች ይጠቁማሉ። ለአሜሪካ ድምፅ ሬዲዮ መስፍን አራጊ ዘጋቢዎቻችንን፣ እናመሰግናለን። አድማጮች፣ ወደ ተከታዩ ዘገባችን ደግሞ እንውሰዳችሁ። በኢትዮጵያ በግጭቶች የሚሳተፉ ወገኖች በድርድር ጠረጴዛ መፍትሄ እንዲፈልጉ ማበረታታት አለብን ሲሉ በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ አሳሰቡ። በሱዳን የጦር ሰራዊቱ ስልጣን የጠቀለለበትን ሁኔታም የዩናይትድ ስቴትስን እያሳሰባት መሆኑን ገልጸዋል። የመንግስታቱ ድርጅት የጸጥታው ምክር ቤት ወደ ተለያዩ የምዕራብ አፍሪካ ሀገሮች በላከው የመልእክተኞች ቡድን ማሊን ጨምሮ የተለያዩ ሀገሮችን የጎበኙት አምባሳደር ሊንዳ ቶማስ ግሪንፊልድ በበይነ መረብ ጋዜጣዊ መግለጫ ሰጥተዋል። ቆንጅታዬ ዝርዝሩን እንደሚከተለው አጠር አድርጋ አሰናድተዋለች። ወደ ምዕራብ አፍሪካ ሀገሮች በተጓዘው የጸጥታ ምክር ቤቱ የልኡካን ቡድን አባልነት ማሊን፣ ኒጀርን እና ጋቦንን የጎበኙት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ ጉብኝታቸው እጅግ የተሳካ እንደነበረ ነው የገለጹት። ጋዜጣዊ ጉባኤውን ያደረጉት በቀጣዩ ዓመት የጸጥታው ምክር ቤት አባል ከምትሆነው ከጋቦን ዋና ከተማ ከሊብረቪል ነው። በጎበኟቸው ሀገሮች በሙሉ ከሳህልና ከማዕከላዊ አፍሪካ አካባቢ ሀገሮች ጋር ላለን ግንኙነት ታላቅ ስፍራ በምንሰጠው በዚህ ወቅት ከስትራቴጂያዊ አጋሮቻችን ጋር በጋራ ዓላማዎቻችን ዙሪያ ተወያይቻለሁ ብለዋል። በክልሉ የቀጠሉትን ችግሮች የሚጋፈጡ ሲቪላዊ ተቋማትን ለመገንባት አምስቱን የሳህል ሀገሮች ቡድን እና ኤኮዋስን ጨምሮ ከአፍሪካዊ ተቋማት እንዲሁም ከዓለም አቀፍ አጋሮቻችን ጋር አብረን እየሰራን ነን። ዩናይትድ ስቴትስ ኮቪድ-19 ወረርሽኝን ማሸነፍን ጨምሮ በዓለም አቀፍ ደረጃም ሆነ በክልላዊ ደረጃ ቅድሚያና ትኩረት በሚሰጣቸው የጋራ ዓላማዎቻችን የአፍሪካን ሀገሮች በአጋርነት በማሳተፍ የምትሰራ መሆኗን በተጓዝኩባቸው ሀገሮች በሙሉ አበክሬ ያስረድቻለሁ። ዩናይትድ ስቴትስ ኮቪድ አስራ ዘጠኝን ለመዋጋት ከአፍሪካ ህብረት ጋር ጠንካራ ትብብር እያደረገች መሆኗን ያወሱት አምባሳደሯ በመላ አህጉሪቱ ፍትሐዊና ዘላቂ የኢኮኖሚ እድገት እውን ለማድረግ ከመንግስታቱ፣ ከሲቪል ማህበረሰባትና ከዓለም አቀፍ ተቋማት እንዲሁም ከአሜሪካ የግል ዘርፍ ጋር በትብብር እየሰራን ነው ብለዋል። ከጋዜጠኞች የቀረቡላቸውን አያሌ ጥያቄዎች ያስተናገዱት አምባሳደር ሊንዳ ቶማስ ግሪንፊልድ በቅርቡ በሱዳን የተካሄደውን ጨምሮ በተለያዩ ሀገሮች መፈንቅለ መንግስቶች ተካሂደዋል። ቀጣይ የመንግስት ግልበጣዎችም ሊከሰቱ እንደሚችሉ ስጋት አለ። በኢትዮጵያ የጠቅላይ ሚኒስትር አብይ አህመድ መንግስት ትግራይ ላይ የቦምብ ድብደባ እያካሄደ ነው። ፕሬዚደንት ባይደን አፍሪካ ውስጥ ለዲሞክራሲ ለመቆም የገቡትን ቃል መጠበቅ አልቻሉም ወይ? መንግስታችሁ ከውግዘት ባለፈ ምንም ማድረግ ያልቻለው ስለምንድን ነው የሚል ጥያቄ ተነስቶላቸው ነበር። የፕሬዚደንት ባይደን አስተዳደር የአፍሪካን ጉዳይ ትቶት አይደለም፣ አሁንም ለዝች አህጉር ያለን ቁርጠኝነት እንዳለ ነው ብለዋል። እንደ ተዘረዘሩት መፈንቅለ መንግስቶች የተፈጸሙ ቢሆንም ለአህጉሪቱ ብሩህ ተስፋ የፈነጠቁ አካባቢዎችም አሉ ያሉት አምባሳደሯ ኒጀርን በምሳሌነት ጠቅሰዋታል። በዚያች ልዩ ሀገር ስልጣን ለመጀመሪያ ጊዜ በህዝብ ለተመረጡ ፕሬዝዳንት ተሰጥቷል። ይሄ ለሀገሪቱ ብዙ እድሎች ያመጣል። በሀገሪቱ ዙሪያም ብሩ ተስፋ የሚፈነጥቅ ነው። እንደ ጋና ያሉ ዲሞክራሲያዊ ምርጫዎች የሚያካሄዱ የተረጋጋ አስተዳደር ያላቸው በየጊዜው ዲሞክራሲያዊ የስልጣን ሽግግር የሚያደርጉ ሀገሮች አሉ። ያ ማለት ግን የኢትዮጵያ ሁኔታ አያሳስበንም ማለት አይደለም። ችግሩ ወታደራዊ መፍትሄ እንደሌለው እናውቃለን ሲሉም አስከትለው ተናግረዋል። ኢትዮጵያንስ እንደምናየው ኢትዮጵያውያን እርስ በርሳቸው እየተገዳደሉ ነው። ስለሆነም መንግስቱና ሌሎቹም በዚህ ግጭት እየተካፈሉ ያሉ ወገኖች በሙሉ በድርድር ጠረጴዛ ተቀምጠው መፍትሄውን እንዲፈልጉና ኢትዮጵያውያን ሲያከናውኑት ወደነበረው የብልጽግና እርምጃ እንዲመለሱ ማበረታታት የምንችልበትን እድል መፈለግ አለብን። የሱዳንንም ሁኔታ እየተከታተልን ነን ያሉት አምባሳደሯ፣ ጉዳዩ ዩናይትድ ስቴትስን ያሳስባታል ብለዋል። ለአፍሪካ ኢኮኖሚ እድገት መሰረቱ ትክክለኛና የተረጋጋ አስተዳደር መሆኑን እናምናለን ሲሉም አስከትለዋል። በቅርቡም የጸጥታ ምክር ቤቱንና የአፍሪካ ሕብረትን ጨምሮ መሪዎችና ተቋማት ወታደራዊ መፈንቅለ መንግስቶችን አውግዘዋል ሲሉ አስታውሰዋል። ሱዳንን በተመለከተ ሕዝቡ በሰላማዊ መንገድ ተቃውሞውን እንዲገልጽ ሊፈቀድለት ይገባል ያሉት አምባሳደር ሊንዳ ቶማስ ግሪንፊልድ ሲቪል መሩ የሽግግር መንግስትም ወደ ስልጣን መመለስ አለበት። ይህ ሲሆን ብቻ ነው ሀገሮች ለህዝባቸው የኢኮኖሚ ብልጽግናን እውን ሊያደርጉ የሚችሉት ብለዋል። አድማጮች እያደመጣችሁ ያላችሁት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ኢትዮ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። በዌብሳይታችን አምሀሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ አት ቪኦኤ አምሀሪክ ላይ ስርጭታችን በቀጥታ እየተላለፈ ይገኛል። በትዊተር ሃሽታግ ቪ አምሃሪክ ብላችሁ ተከተሉን። ኢንስታግራምና ዩቲዩብ ላይም አለን። ከሰኞ እስከ አርብ ደግሞ በቀጥታ ስርጭታችን ታገኙናላችሁ። ቅዳሜና እሁድ በራዲዮ ፕሮግራማችን ላይ እንገኛለን። አስተያየትና ጥያቄ ሲኖራችሁ የስልክ መስመራችን ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠና ዘጠኝ አርባ ሁለት ነው የውስጥ መስመር አስራ አራት ብላችሁ አስተያየቶቻችሁን አካፍሉን። በድምጽ በተቀረጸው መመሪያ መሰረትም አኑሩ። የኢሜል አድራሻችን ሆርን አት ቪኦኤ ኒውስ ዶት ኮም ነው። አሁን ከምሽቱ ሶስት ሰዓት ተኩል ሆኗል። ወደ ተከታዩ ዘገባችን እንወስዳችኋለን። አገዋን የተመለከተ ይሆናል ዝግጅቱ። ኢትዮጵያ ከአጓ እድል ተጠቃሚነት የምትታገድ ከሆነ እስከ ሁለት መቶ ሺህ ሰራተኞች የስራ እድል ሊያጡ እንደሚችሉ ተጠቁሟል። የሰብአዊ መብት ጉዳይን መነሻ በማድረግ ኢትዮጵያ የተለያዩ ምርቶችን ከቀረጥ ነጻ ለዩናይትድ ስቴትስ ገበያ የማቅረብ ተጠቃሚነቷ ቢነሳ ምስኪን ሴቶች የተፈጠረላቸውን የስራ እድል በማሳጣት ሌላ የሰብአዊ መብት ጥያቄ እንደሚያስከትል የኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ አቶ ሰንዶካን ደበበ ለቪኦኤ ገልጸዋል። ኢትዮጵያ በአገዋ እድል ተጠቃሚነት የመቀጠልና ያለመቀጠሏ ጉዳይ በቅርቡ እንደሚወሰን የዩናይትድ ስቴትስ ዓለም አቀፍ የንግድ ተወካይ የሆኑት ካትሪን ታይ በቅርቡ መግለጻቸው ይታወሳል። የተባበሩት መንግስታት የሰብአዊ መብቶች ኮሚሽንና ኢሰመኮ በትግራይ ክልል ተፈጽመዋል የተባሉ የሰብአዊ መብቶች ጥሰቶችን የተመለከተ ሪፖርት ከሶስት ቀናት በኋላ የሚያቀርቡ ሲሆን ይህንን ተከትሎም ውሳኔዎች ሊኖሩ እንደሚችሉ ይጠበቃል። ኬኔዲ አባተ ተከታዩን ሪፖርት አሰናድቷል። መስፈርቱን የሚያሟሉ ከሰሃራ በታች የሚገኙ የአፍሪካ ሀገራት የተለያዩ ምርቶቻቸውን ለዩናይትድ ስቴትስ ገበያ ከቀረጥ ነጻ እንዲያቀርቡ ከ1992 ዓ ም ጀምሮ በወጣውና በምህጻረ ቃሉ አግዋ በመባል በሚታወቀው እድል ተጠቃሚ ከሆኑ አገራት ኢትዮጵያ አንዷ ናት። ይህን ታሳቢ በማድረግም በርካታ የውጭና የአገር ውስጥ ባለሀብቶች በኢትዮጵያ በተለያዩ የኢንቨስትመንት ዘርፎች ተሰማርተዋል። ከቅርብ ዓመታት ወዲህ በመንግስትና በግል ባለሀብቶች የተገነቡ የኢንዱስትሪ ፓርኮች ደግሞ በርካታ ኢንቨስትመንቶች የሚገኙባቸው ሲሆኑ ለብዙ ኢትዮጵያውያን የስራ እድል መፍጠርም ችለዋል። ከእነዚህ ፓርኮች መካከል በአዲስ አበባ የሚገኘው የቦሌ ለሚ ኢንዱስትሪያል ፓርክ ተጠቃሽ ነው። ይህ የምገኝበት የቦሌ ለሚ ኢንዱስትሪ ፓርክ በ2006 ዓመተ ም የተገነባ ሲሆን በኢትዮጵያ የመጀመሪያው ኢንዱስትሪ ፓርክ ነው። በፓርኩ ቅጥር ግቢ ውስጥ በአብዛኛው በመንግስት ጥቂት ደግሞ በግል አልሚዎች የተገነቡ 30 የሚጠጉ የፋብሪካ ህንጻዎች ወይም ሼዶች ይገኛሉ። በዚህ ቅጥር ግቢ ውስጥ በአጠቃላይ 20 ሺህ የሚሆኑ ሰራተኞችም ተቀጥረው በመስራት ላይ ይገኛሉ። በፓርኩ ከሚገኙ ፋብሪካዎች መካከል ጄጄ የተሰኘው በህንድ ባለ ሀብት የተመሠረተ የጨርቃጨርቅ ፋብሪካ አንዱ ነው። በፓርኩ ባለው የሰባት ዓመታት ዕድሜው በዋናነት የህፃናት አልባሳት የሚመረቱበት ይህ ፋብሪካ ከስምንት ሺ በላይ ሰራተኞች ሲኖሩት ከእነዚህም ዘጠና በመቶ የሚሆኑት ሴቶች ናቸው። በፋብሪካው የጥራት ተቆጣጣሪ ሆና በመስራት ላይ የምትገኘው ወጣት ብርቄ ጄታ በሰሜን ኢትዮጵያ ካለው ግጭት ጋር በተያያዘ ተፈጽመዋል በተባሉ የሰብአዊ መብት ጥሰቶች ምክንያት ኢትዮጵያ ከአግዋ እድል ልትታገድ እንደምትችል በዩናይትድ ስቴትስ ባለስልጣናት መገለጹ በስራዋ ቀጣይነት ላይ ተጽዕኖ ሊያመጣ እንደሚችል ያላትን ስጋት ትገልጻለች። አንድ ካምፓኒ ጥቅም ከሌለ ሀገራችን ለቆ ሊሄድ ይችላል። ያን ወደ ሌላ ሀገር ከሄደ ይሄ ሁሉ ሰራተኛ ነገ ጥቅም ካምፓኒ ጥቅም ከሌለ ለቆ ሊሄድ ይችላል። ያኔ ይሁሉ ሰራተኛ ጎሮሮ ይዘጋል ማለት ነው። ስለዚህ በዚህ ሁኔታ እኛ ላይ ጫና ያደርሳል። ሌላዋ የፋብሪካው ሰራተኛ የሆነችው ወጣት ከድጃ አህመድ ለአምስት ዓመታት ያክል በዚህ ፋብሪካ ተቀጥራ በመስራት ህይወቷን በመምራት ላይ ትገኛለች። ወጣት ከድጃ ኢትዮጵያ ከአግዋ ብትታገድ ዋናውና ቀዳሚው ተጽዕኖ የሚያርፈው በተለይ በሴት ሰራተኞች ላይ እንደሚሆን ታብራራለች። በመከፈቱ ስደት እንዳይኖር አሪፍ ሁኔታ ሆኗል ማለት ነው ሰራተኛው እንዳለ እንዳልኩ በትንሽ ማህበረሰብ ወይ ትንሽ ያለ ማህበረሰብ ውስጥ ያለ ሰው ነው እዚህ ቤት ውስጥ እየሰራ ያለ ይሄ ድርጅት ቢዘጋበት ወደ ውጭ ሀገር የመሰደድ ባህር ይኖራል ጎዳና ላይ የመውደቅ ነገር ይኖራል ቤተሰብ ላይ ተመልሰን ሸክም ነው የምንሆነው ማለት ነው የሀገር ሸክም ነው የምንሆነው ስለዚህ በጣም ጉዳት የሚሆነው መጀመሪያ ሰራተኛ ነው ሰራተኛ ብቻ ሳይሆን ከበስተጀርባ ያለውን ሰው ነው ማየት ያለብን እራሱን ተምሮ የሚያስተዳድር አለ፣ ቤት ኪራይ አለ፣ ኑሮ ይጨምራል። የባስ እየጨመረ ነው የሚሄደው። ስራ አጥ በበዛ ቁጥር ደግሞ እየጨመረ ነው የምንሄደው ማለት ያ። በዛ ላይ ደግሞ የሚሰራው ሴቶች ነን። ጎዳና ላይ በሚወርቁበት ሰዓት ደግሞ ወይ በምንወርቅበት ሰዓት በጣም ተጎጂ እንሆናለን። እኛ ከተጎዳ በኋላ መንግስት ሲጎዳ፣ መንግስት ከተጎዳ በኋላ ባለሀብቱ መጨረሻ ላይ ነው የሚጎዳው ማለት። ወጣት ከድጃ ስጋቷን ለመቅረፍ መፍትሄ ያለችውን ሀሳብም ትገልጻለች። የኢትዮጵያ መንግስትና የአሜሪካን መንግስት እንደገና ቢያስቡበት ምክንያቱም በጣም የሚጎዳው የኢትዮጵያ ሕዝብ ስለሆነ መንግስት ይህንን ድጋሚ ዲስከስ ቢያደረጉበት ቢነጋገሩበት ወይ ቢደራደር ብዬ ነው ማሰበው። የጄጄ ጨርቃ ጨርቅ ፋብሪካ የኦፕሬሽን ኃላፊ ራጁ ከርፕራይል ኢትዮጵያ ያላትን የአጓ እድል በመጠቀም ከፋብሪካው ምርቶች 97 በመቶ የሚላከው ወደ ዩናይትድ ስቴትስ መሆኑን ጠቅሰው የኢትዮጵያ የአጓ ተጠቃሚነት ሳይቋረጥ የሚቀጥልበት አማራጭ ሊታሰብበት እንደሚገባ አስተያየታቸውን ሰጥተዋል። አሁን ላይ 8100 ሰራተኞች አሉን። ከነዚህም ዘጠና በመቶ ሴቶች ናቸው። 97 በመቶ ምርታችንን ወደ ዩናይትድ ስቴትስ ነው ምልከው፣ የተቀረውን 3 በመቶ ደግሞ ወደ አውሮፓ። ኢትዮጵያ የአጓ ተጠቃሚ በመሆኗ የአሜሪካ ደንበኞቻችን አብዛኛውን ምርት ይወስዳሉ። ከሌሎች ሀገራት ይልቅ በኢትዮጵያ በመስራታችን የምንጠቀመው በዚህ ነው። አጓ ከተቋረጠ ግን ከኢሲያ ሀገራት የተለየ ነገር አይኖርም። ደንበኞቻችን ምር ድርጅቶቻችንን መውሰድ ይቀጥሉ አይቀጥሉ የምናውቀው ነገርም የለም። ስለዚህ ፖሊሲ አውጪዎች አጓ የሚቀጥልበትን አማራጭ እንዲያዩ እንጠይቃለን ነው ያሉት። የኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ አቶ ሰንዶካን ደበበ ኮርፖሬሽኑ በሚያስተዳድራቸው ፓርኮች ብቻ ከ100 በላይ ኢንቨስተሮች መኖራቸውንና ከ85000 በላይ ሰራተኞች የስራ እድል ማግኘታቸውን ገልጸዋል። ኢትዮጵያ የአጎዋ ተጠቃሚነቷ ቢታገድ መንግስት ላይ ከሚፈጠረው ጫና በላይ በሰራተኞች ላይ በሚኖረው ተጽዕኖ ሌላ የሰብአዊ መብት ጥያቄ እንደሚያስከትልም ያስረዳሉ። እንግዲህ አንድ እዚህ ጋር መታየት ያለበት የአጎዋ ተጠቃሚነት ለጥያቄ የቀረበው በኢትዮጵያ የሰብአዊ መብት አያያዝ ችግር አለ የሚል እንግዲህ፣ ማንም ሌማን ወይም ራሽናል ቲንኪንግ ያለው አካል ሊያነሳ የሚችለው ነገር የሰብአዊ መብት ችግርን የሰብአዊ መብት ችግር በሚፈጥር አግባብ አትፈጥረ ሰብአዊ መብት ችግር አለ ስለዚህ አግባብ አነሳለሁ ካልክ፣ ሌላ የሰብአዊ መብት ሰዎች የመኖር ሰርቶ የመብላት እድላቸው ላይ ነው ሌላ ኔጌቲቭ ኢምፓክት እያሳደርክ የምትሄደው እና እሱ ነው ኮንትራሪት የሚያደርገ ወይም የሚገድ ስራ ድል ተገለል ተፈጥሮላቸው ያላቸው ሴት ወጣቶች ከተለያየ የሀገሪቱ ክፍል ከአነስተኛ ኑሮ መጥተው ስራ ድል ያገኙ የሴቶች ስራ ድል ያላቸው ማለት ራሳቸውን ያስተዳድራሉ፣ የራሳቸውን እጣፋንታ ይወስናሉ፣ ይማራሉ፣ ቤተሰባቸውን ያግዛሉ፣ ልጆቻቸውን ያሳድጋሉ ማለት ነው። ማንኛውም ውሳኔዎች፣ ከዚ ጋር የተያያዙ ውሳኔዎች በታሰቡ አግባብ መንግስት ላይ ጫና ከማሳደን ይልቅ ታችኛው ማህበረሰብ ሴቶችን ሰብአዊ መብት ድጋፍ የሚያስፈልጋቸው የማህበረሰብ ክፍሎች ተጨማሪ ጫና ከመፍጠር ያለፈ የሚፈጥረው እዚያው ነው። የአጓ እድል ከፍተኛ ጠቀሜታ ቢኖረውም እድሉ የሚቋረጥ ከሆነ ግን ኮርፖሬሽኑ የኢንዱስትሪውን ዘርፍ እድገት ለማስቀጠል የሚያስችሉ ሌሎች አማራጮችን መከተል እንደሚቀጥልም አቶ ሰንዶካን ገልጸዋል። የምጣኔ ሀብት ባለሙያ የሆኑት አቶ ዘመዴነ ንጋቱ ኢትዮጵያ ከአገዋ እድል ይበልጥ መጠቀም የጀመረችው ባለፉት ሶስት ዓመታት መሆኑን ጠቅሰው እድሉ የሚቋረጥባት ከሆነ በአሜሪካ ገበያ ምርታቸውን በሚያቀርቡ የተለያዩ ፋብሪካዎች ተቀጥረው የሚሰሩ ሁለት መቶ ሺ ያህል ሰራተኞች የስራ እድል ሊያጡ እንደሚችሉ በቅርቡ ለሀገር ውስጥ መገናኛ ብዙሀን ገልጸዋል። ከሰራተኞቹ ዘጠና በመቶ የሚሆኑት ሴቶች እንደሆኑም ነው የጠቆሙት። ሀገራት የአገዋ እድል ተጠቃሚነታቸው እንዲቀጥል ማሟላት ካለብ ባቸው መስፈርቶች መካከል የሰብአዊ መብትን ማክበር አንዱ ሲሆን በሰሜን ኢትዮጵያ ካለው ግጭት ጋር በተያያዘ ተፈጽመዋል በተባሉ የሰብአዊ መብት ጥሰቶች ምክንያት ኢትዮጵያ ከእድሉ ተጠቃሚነት ልትሰረዝ እንደምትችል የዩናይትድ ስቴትስ ባለስልጣናት መግለጻቸው ይታወሳል። የሀገሪቱ የተወካዮች ምክር ቤት በኢትዮጵያ ጉዳይ ላይ በቅርቡ አሻሽሎ ያወጣውን የውሳኔ ሀሳብ ያዘጋጁት የምክር ቤቱ አባል ኬረን ባስ ኢትዮጵያ ከአጓ ልትታገድ እንደምትችል ያላቸውን ስጋት የውሳኔ ሀሳቡ መጽደቁን ተከትሎ በሰጡት መግለጫ አመልክተዋል። ኢትዮጵያ በአጓ እድል ተጠቃሚነት የመቀጠልና ያለመቀጠሏ ጉዳይ በቅርቡ እንደሚወሰን የዩናይትድ ስቴትስ ዓለም አቀፍ የንግድ ተወካይ የሆኑት ካትሪን ታይ ስለ መግለጻቸው ሮይተርስ ከሁለት ሳምንታት በፊት መዘገቡ ይታወሳል። የተባበሩት መንግስታት የሰብአዊ መብቶች ኮሚሽንና ኢሰመኮ በትግራይ ክልል ተፈጽመዋል የተባሉ የሰብአዊ መብት ጥሰቶችን የተመለከተ ሪፖርት ከሶስት ቀናት በኋላ የሚያቀርቡ ሲሆን ይህን ተከትሎ አዳዲስ ውሳኔዎች ሊኖሩ እንደሚችሉም ይጠበቃል። ከዚህ ቀደም ከአጓ ተጠቃሚነት ከተሰረዙ የአፍሪካ ሀገራት መካከል ዲሞክራሲያዊት ሪፐብሊክ ኮንጎ፣ ጊኒና ኒጀር ይጠቀሳሉ። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ወደ ተከታዩ ዘገባችን እንወስዳችሁ። በምጣኔ ሀብት ልማት ያልተራመዱ የአፍሪካ ሀገሮች ከታሪፍ ነጻ በሆነ ንግድ ከገበያዋ ተጠቃሚ እንዲሆኑ ዩናይትድ ስቴትስ የከፈተችው አገዋ በሚል ምህጻረ የሚጠራው የአፍሪካ የእድገትና የተጠቃሚነት እድል ሐዋሳ ኢንዱስትሪ ፓርክ ውስጥ ተቀጥረው የሚሰሩ ሴቶችን ሕይወት እየደገፈ መሆኑን በኢትዮጵያ የዩናይትድ ስቴትስ አምባሳደር ጊታ ፓሲ ዛሬ ተናግረዋል። አምባሳደር ፓሲ የኢንዱስትሪ ፓርኩንና ሐዋሳ ዩኒቨርሲቲን ዛሬ ከጎበኙ በኋላ ለጋዜጠኞች መግለጫ የሰጡ ሲሆን የሁለቱ ሀገሮች ግንኙነት እንዲጠናከር አገራቸው ቁርጠኛ መሆኗንም ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮ ያጠናቀረው ዘገባ አለው እንደሚከተለው ይቀርባል። የሐዋሳ ኢንዱስትሪ ፓርክ በመንግስት የተቋቋመ በአፍሪካ የመጀመሪያው ፓርክ ሲሆን ፒቪኤች የሚባል አሜሪካዊ ኩባንያን ጨምሮ ቁጥራቸው የበዛ ጨርቃጨርቅና አልባሳት አምራች ኩባንያዎች በውስጡ የያዘ በርካታ ሰራተኞች የተሰለፉበት እንደሆነ ተገልጿል። አሜሪካ ለአፍሪካ ታዳጊ አገሮች የዛሬ 21 ዓመት ከፈተችውና ለሚቀጥሉት አራት ዓመታትም እንዲቀጥል የፈቀደችው ከቀረጽ ነፃ የንግድ ተጠቃምት እድል ወይም አግዋም በፓርክ ውስጥ በሚሰሩ ሴቶች ላይ አዎንታዊ ተጽዕኖ እንዳለውና ህይወታቸውን እየለወጠ መሆኑን መመልከታቸውንም ፓርኩን ዛሬ ተዘዋውሮ የጎበኙት አምባሳደር ጊታ ፓሲ ገልጸዋል። ከአንዳንድ በፓርኩ እየሰሩ ካሉ ሴት ሰራተኞች ጋር ተገናኝቻለሁ። በጣም ልቤ ተነክቷል። የጨርቃ ጨርቅ ኩባንያዎችንም ጎብኝቻለሁ። ስለ ደህንነታቸውም አውርተናል። ሰራተኞቹ ተረጋግተው እንዲሰሩ የዩኤስአይዲ ፕሮግራም ድጋፍ ማድረግ ስላለበት ጉዳይም ተነጋግረናል። በተለይ የአገዋ ድጋፍ በሴቶች ህይወት ላይ መሻሻልና አዎንታዊ ለውጥ እያመጣ መሆኑንም አውቅያለሁ። ሴቶች ስራ አላቸው። ከትንሽ እስከ ትልቅ የስራ መደብ ተመድበው ሲሰሩ ተመልክቻለሁ። በስራቸውም ደስተኛ ሆነው በማየቴ ተደስቻለሁ። ኢት በኢትዮጵያ የአሜሪካ አምባሳደር ጊታ ፓሲ ቀደም ሲልም አማራን፣ ሶማልን፣ ደቡብና ትግራይ ክልሎችን መጎብኘታቸውን ተናግሯል። አሜሪካ ከኢትዮጵያ ጋር ያላትን ሁለንተናዊና የመዋልንዋይ ግንኙነቶችን ማሳደግ እንደምትፈልግና የሁለቱ ሀገራት ግንኙነትና ትብብር ተጠናክሮ እንዲቀጥልም የአሜሪካ መንግስት ቁርጠኛ መሆኑን አምባሳደሩ አስታውቀዋል። ከኢትዮጵያ ጋር ያለን ግንኙነት እንዲቀጥል ቁርጠኞች ነን። በሁለቱ ሀገራት መካከል ስላለው የሁለትዮሽ ግንኙነት እጅግ በጣም ቁርጠኞች ነን። በኢትዮጵያ እና በአሜሪካ መካከል ብዙ ትስስር አለ። በርካታ ዩኒቨርሲቲዎች፣ የንግድ ድርጅቶች አብረው ይሰራሉ። ብዙ አሜሪካውያን ኢትዮጵያ ውስጥ ይኖራሉ። አምባሳደር ፓሲ ሐዋሳ ዩኒቨርሲቲንም መጎብኘታቸውና ከተማሪዎችም ጋር መወያየታቸውን ሰላምን በማረጋገጥ ጥረት ውስጥም ተማሪዎች ስላላቸው ሚናም መነጋገራቸውን አመልክተዋል። በምርምርና ጥናት ዙሪያም ከሐዋሳ ዩኒቨርሲቲ ፕሬዝዳንቶችና ምሁራን ጋር መምከራቸውን አምባሳደር ፓሲ ገልጿል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም ዘጋቢዎቻችንን እናመሰግናለን። በአገዋ ጉዳይ ከለሚ እስከ ሐዋሳ የተከታተሉትን ዘገባ አስደምጠውናል። አሁን ደግሞ በተከታዩ ዘገባ ወደ ቤንሻንጉል ክልል ነው የምንወስዳችሁ። በቤንሻንጉል ጉሙዝ ክልል በዚህ ዓመት መዘራት ከነበረበት እርሻ ግማሽ የሚሆነው በጸጥታ ችግር ሳቢያ ሳይዘራ መቅረቱን የክልሉ የግብርናና የተፈጥሮ ሀብት ቢሮ አስታውቋል። የቢሮ ኃላፊ አቶ አቶ በበከር ሐሊፋ በተለይ በካማሼና መተከል ዞኖች ውስጥ የነበረው የጸጥታ ችግር ለግብርና ስራ እንቅፋት ሆኖ መቆየቱን ለቪኦኤ ገልጸዋል። የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ መለሰ በየነ ደግሞ መንግስት በታጣቂዎች ላይ እርምጃ እየወሰደ በመሆኑ መረጋጋት ወዳለባቸው አካባቢዎች ተፈናቃዮችን በመመለስ በመስኖ እንዲያለሙ ለማድረግ እቅድ ተይዟል ብለዋል። የምጣኔ ሀብት ባለሙያው ዶክተር ጉቴ ቴሶ ደግሞ የአዝመራ ወቅት መስተጓጎልና ሌሎችም በሰላም እጦት ምክንያት የሚከሰቱ ችግሮች የሚያስከትሉት ማህበራዊና የምጣኔ ሀብት ቀውስ የከፋ እንደሆነ ተናግረዋል። ናኮር መልካ ጉዳዩን የሚዳስስ ዘገባ አሰናድቷል። በቤኒሻንጉል ጉሙዝ ክልል ካለፈው ዓመት ጀምሮ በተከሰተው የጸጥታ ችግር ምክንያት በዘር መሸፈን ከነበረበት መሬት 50 በመቶ የሚሆነው ሳይሸፈን መቅረቱን የክልሉ ግብርናና ተፈጥሮ ሀብት ቢሮ ኃላፊ አቶ በበከር ሀሊፋ ለአሜሪካ ድምፅ ተናግረዋል። ሚሊዮን ስ አራት ሺህ ሄክታር ለማረስ ነበረ ስራ ገብተን እንቅስቃሴ ላይ ባለንበት ለጸጥታ ችግር ምክንያት ትንሽ ሁለት ሆኖች ሙሉ በሙሉ ወደ ስራ የሚያስገባቸው ሁኔታ አልነበራቸው። ጸጥታ ችግር ረብሻቸው፣ ባለሙያ በአካባቢ ተረጋግጠው ህብረተሰቡን ለማገዝ ድጋፍ ለመስጠት በሚችሉበት ሁኔታ አልተፈጠረም። በተለይ በመተከልና ካማሽ ዞን ከፍተኛ የግብርና መሬት በዘራ ለመሸፈኑን ጠቅሰው አብዛኛዎቹ የዞኖቹ ነዋሪዎች ድጋፍ እየተደረገላቸው መሆኑን አያይዘው ተናግረዋል። ባለፈው ዓመት ታጣቂዎች በካማሽ ዞን በሎጀ ገንፎይ ወረዳ ባደረሱት ጥቃት መኖሪያቸውን ለቀው መውጣታቸውን ገልጸው ስማቸውን እንዳንጠቀም የጠየቁን ግለሰብ አካባቢያቸውን ለቀው ሲወጡ ከብቶቻቸውንና የእርሻ መሬታቸውን እዛው ጥለው መውጣታቸውን ይናገራሉ። እየተዘረፈ እየሄደ ማንም ማግኘት የሚለኝም እየያዛ ሶስት አራት የሆነ ቤተሰብ አለ፣ ባና ሚስት አለ። ምናለ ስንት የምናውቃቸው የሞቱት ቤቶቻችን የሞቱት ልጃቸውን እየተቀሙ ባዷቸውን ይመጣሉ። እግዚአብሔር ብሎ ወደ መጣንበት ተመልሰን አዝመራ ሰርት የማይሰበሰብ ከሆነ ደግሞ አገር ያለው ወደ አገሩ፣ ቤተሰብ ያለው ወደ ቤተሰቡ ሄዱ። አላማውን እንዲያመቻች አንድ መላ ብትሰጡን ማለኛ የተመቸውን እናለበት ከሴዳል ወረዳ ቆንጆ ቀበሌ ውስጥ ታጣቂዎች በጣሉት አደጋ ምክንያት ሀብት ንብረቴን ሳይሉ መፈናቀላቸውን የጠቀሱት ሌላ ግለሰብም ባለፈው አመት መሬታቸው ጾም ማደሩ ይናገራሉ። በ2013 ዓ.ም ከሰባት የቤተሰብ አባላት ጋር ነው የተፈናቀልኩት። የእርሻ መሬታችንን ትተን ነው የወጣ ነው። እኔ በሰባት ሄክታር ላይ ሰሊጥ እና ቦቆሎ አለማ ነበር። የእርሻ መሬቴን አሁን ማን እንደወሰደው አላውቅም። መሬቴ ሳይታረስ ነው እንዲሁ ኦና ሆኖ የቀረው ነው ያሉት። የቤኒሻንጉል ጉሙዝ ክልል መንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ መለሰ በየነ በክልሉ አብዛኛው የእርሻ መሬት ባለፈው ዓመት በሰላም እጦት ሳቢያ አለመታረሱን ገልጸዋል። ሊመጣ የሚችለውን ችግር ለማስቀረትም መንግስት ታቅዷል ያሉትን አብራርተዋል

kita berkata ada jangan, dan በከፊልም ቢሆን ምርታቸው የደረሱባቸው ስፍራዎች ውስጥም በጸጥታ ኃይሎች ድጋፍ ምርት ይሰበሰባል ብለዋል። አቶ መለሰ የደረሱ ሰብሎችን ከተቻለ መጠን መዛራዊ ሰላም ባለባቸው አንዳንድ ያልተፈናቀሉ ቀበሌዎች ላይ አሟጦ ለመሰብሰብ መሰራት አለበት። ከዚህ አኳያ አሁን ላይ የአማራ ልዩ ኃይል፣ የጋምቤላ ልዩ ኃይል፣ የሲዳማ ልዩ ኃይል፣ የደቡብ ልዩ ኃይል መከላከያ ሰራዊትን ጨምሮ ሉሻም እሳት አፈጥነ አደራጅተናል። የክልሉ ግብርናና ተፈጥሮ ሀብት ቢሮ ኃላፊው አቶ በበኩላቸው የተለያዩ ቦታዎች በነበረው የጸጥታ ችግር የግብርና መሬት በዘር አለመሸፈን የሚያስከትለው የምጣኔ ሀብት ቀውስ ከፍተኛ ነው ካሉ በኋላ ተፈናቃዮች እየተመለሱባቸው ባሉት ወረዳዎች፣ እንዲሁም የዘንድሮ ምርት በማይሰበሰቡባቸው ስፍራዎች ላይ በመስኖ ለማልማት ታስቧል ብለዋል።

ከዚህ ጋር ተያይዞ የጠየቅናቸው የምጣኔ ሀብቱ ባለሙያ ዶክተር ጉቱ ቴሶ የግብርና መሬት በዘራ ለመሸፈንና ሌሎችን በሰላም እጦት ምክንያት የሚከሰቱ ችግሮች የሚያስከትሉት ማህበራዊና ምጣኔ ሀብታዊ ቀውስ የከፋ መሆኑን ገልጸዋል።

ይሄ በጣም ትልቅ አሳሳቢ እና የሀገሪቷን ምጣን ቁጭ የሚያደርግ ከሆኖ መታየትና መታሰብበት ነው። በዚ ምክንያት የሚመጡ ነገሮች በጣም መተናሳስ ናቸው አ በምግቧ ምና ራሳችን እንችላል ተብሎ በሚደረገው እንቅስቃሴ ሲኖ ሲገባ ከጀሰ ሲገባ በምንም መልኩ እንቅስቃሴ አይኖር ያደርጋል። ይሄ ነው ሁለተኛው ረሀብ የሚያስከትላል ትልቅ የረሀብ ክስጥን በሀገር ደረጃ በግለሰቦች ደረጃ የሚያመጣ ነው ማለት ነው። ቀጥሎ የሚመጣው መፈናቀል ከተል ይችላል በአካባቢ ማርስ ለዚህም መፍትሄው ሰላም ማስፈን ነው ሲሉ መክረዋል። ካልሆነ ግን በሀገሪቱ ውስጥ ከዚህም ከዚያም የሚስተዋሉት የሰላም እጦቶች ማህበራዊ፣ ምጣኔ ሀብታዊና ፖለቲካዊ ኪሳራ ያስከትላሉ ሲሉ ሀሳባቸውን ቋጭተዋል። ለአሜሪካ ድምጽ ናኮር መልካ ካምቦ። ዝግጅቶቻችንን እያጠናቀቅን ነው። ጥቂት ፕሮግራሞች ናቸው የሚቀሩ። አሁን የምናልፈው ኮቪድ እና አፍሪካን የተመለከተ ዘገባ ላይ ይሆናል። የዓለም የጤና ድርጅት ከ8 ነጥብ 4 ሚሊዮን በላይ የሚሆኑ አፍሪካውያንን ያጠቃው እንዲሁም 217 ሺህ የሚሆኑት የገደለው የኮሮና ቫይረስን ለመዋጋት የክትባት ለመስጠት የሚያስችል በቂ የሆነ የመርፌ ወይም ደግሞ ሲሪንጅ እጥረት እንዳለበት በመግለጽ አስጠንቅቋል። ኤደን ገረመው የሊሳ ሽላይንን ዘገባ እንደሚከተለው ታቀርበዋለች። በአፍሪካ የህይወት አድን ክትባት አቅርቦት እጥረት አጋጥሟል። የዓለም የጤና ድርጅት በአፍሪካ ከአንድ ነጥብ ሁለት ቢሊዮን ሰዎች ውስጥ ስድስት በመቶ የሚሆኑት ብቻ ሙሉ ለሙሉ የኮቪድ አስራ ዘጠኝ ክትባት መውሰዳቸውን አርባ በመቶ የሚሆኑ የባለጸጋ ሀገራት ህዝቦች ከመከተባቸው ጋር አነጻጽሮ አስቀምጦታል። ወደ አህጉሪቱ የሚገባው የክትባት መጠንም በቀጣዩ የጎርጎሮሳውያኑ አዲስ ዓመት እየጨመረ እንደሚመጣ ቢጠበቅም የዓለም የጤና ድርጅት የቀጠናው ዳይሬክተር የሆኑት ማታሺዲሶ ሞኤቲ በ ከዘግሩት ላይ ያለው የመድኃኒት መርፌ እጥረት ሂደቱን ያስረዋል ይላሉ። ከክትባት አኳያ ትልቁን ምስል ስንመለከት የህክምና መርፌዎች ትናንሽ ነገሮች ናቸው። እናም ሁላችንም እንደምናውቀው የህክምና መርፌ ከሌለን ክትባቱን መስጠት አንችልም። ስለዚህ እጅግ አሳሳቢ ርዕስ ነው። የመርፌ አቅርቦት እጥረት ሊኖር እንደሚችልም ስጋት አለ። የተባበሩት መንግስታት ድርጅት የህጻናት ፈንድ ዩኒሴፍ በኮቫክስ በኩል በዓለም ዙሪያ ክትባት እንዲዳረስ ይሰራል። ሞኤቲ የኮቪድ-19 ተከታታይ ክትባቶችን ለመከተብ የህክምና መርፌዎች እጥረት መኖሩን የተባበሩት መንግስታት ድርጅት የህጻናት ፈንድ ማስታወቁን በመግለጽ እንዲህ ይላሉ። አልሬዲ ሰም አፍሪካን ካንትሪስ ላይ ኬንያ፣ ሩዋንዳ ኤንድ ሳውዝ አፍሪካ እንደ ኬንያ፣ ሩዋንዳና ደቡብ አፍሪካ ያሉ ሀገራት የሚመጣላቸው ክትባት ተጓቷል። የመርፌ አቅርቦቱን ለማሻሻል ትልቅ የሆነ እርምጃ እስካልተወሰደ ድረስም አፍሪካ ቀውስ ይገጥማታል። በሌላ በኩል ሞኤቲ ግዙፉ የመድኃኒት ማምረቻ ሜሪክ በአፍ የሚወሰድ የኮቪድ-19 ጸረ ቫይረስ መድኃኒት ለማምረት መወሰኑን በማስታወቁም ደስተኛ ናቸው። ይህ ነገር ለውጥ ያመጣ ይሆን? ተስፋ እናደርጋለን። በእንደዚህ ይነት አይነት አቀፍ ቀውስ ውስጥ በአቅርቦት መካከል ያለውን ክፍተት እያየንም ከዚህ እጅግ ከባድ ከሆነ ወረርሽኝ በመማርና ልምድ በመውሰድ በሀገር ውስጥ እንዲመረት ብዙ የመድኒት አምራች ኩባንያዎችም የአሜሪካን ምሳሌ እንዲከተሉ ተስፋ እናደርጋለን። ሞኤቲ ሀገር ውስጥ የኮቪድ-19 እና ሌሎች መድኃኒቶችን ማምረት በደ ሀገራት ውስጥ ያለውን የአቅርቦት ኢፍትሐዊነት ለመዋጋት ያለውን ሂደት ያፈጥነዋል ይላሉ እሳቸው ለክትባትም ቢሆን የተራዘመና የፍቃድ መጋራት ቢኖር መልካም ነው ባይ ናቸው። አድማጮች፣ የምሽቱ ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች ብቻ ይቀሩናል። ከመሰናበታችን በፊት ቀጥሎ የሚሰማው ርዕስ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ሁሉን አቀፍ የትምህርት መብት በተለይም ለሴቶች ማዳረስ መልሶ ፍሬ የሚሰጥ ኢንቨስትመንት ነው ሲሉ የዩናይትድ ስቴትስ ዓለም አቀፍ የልማትና ተራድኦ ስራ አስኪያጅ ሰማንታ ፓወር በቅርቡ ባሰሙት ንግግር አስታውቀዋል ይላል ርዕስ አንቀጹ ጽሑፉን ሲጀምር። በቅርብ በተደረገ አንድ ጥናት በታዳጊ ሀገሮች በሴቶች መብትና ትምህርት ላይ ኢንቨስት የሚደረግ እያንዳንዱ ዶላር የ20 ዶላር ከ80 ሳንቲም ትርፍ ያስገኛል። ለሴቶች የሚደረግ አንድ ተጨማሪ የትምህርት ዓመትም ገቢያቸውን ከ10 እስከ 20 ከመቶ ያሳድጋል። ርዕስ አንቀጹ በመቀጠል ከዚህም በላይ እያንዳንዱ ተጨማሪ የትምህርት ዓመት ወደ ግጭት ሊገባ ከተዘጋጀው ወንድ ልጅ በ20 ከመቶውን ያስቀራል ብለዋል። አንድ ጥናት በዓለም ላይ ያለውን የሕፃናት ሞት በግማሽ እንዲቀንስ የረዳው እንደ ኤሮፓ አቆጣጠር ከ1970 ጀምሮ ለአቅመ ሔዋን ለደረሱ ሴቶች የተሰጠው ትምህርት ነው ማለቱንም ጽሁፉ ጠቅሷል። ሰማንታ፣ ፓወር እንዳለመታደል ሆኖ ግን የኮቪድ-19 ወረርሽኝ በመላው ዓለም ያለውን የትምህርት ስርዓት አዛብቶታል ብለዋል ያለው ርዕስ አንቀጽ ለዚህ ችግር ምላሽ ለመስጠት ዩናይትድ ስቴትስ የልማትና ተራድኦ ድርጅት ዩኤስኤድ በ50 አገሮች ውስጥ በኮቪድ-19 ወረርሽኝ ትምህርታቸው ለተስተጓጎለ ከ24 ሚሊዮን በላይ ተማሪዎች የሚሆን የትምህርት መርሃ ግብር ማውጣቱን አስታውቋል። የሆኖ ሆኖ ብዙ ሴቶች፣ ስደተኞች፣ የአገር ውስጥ ተፈናቃዮች አሁንም ቢሆን የትምህርት እድል እያገኙ አይደሉም፣ ያለው ርዕሰ አንቀጽ ይህ በመሆኑ ዩኤስኤድ ትምህርት አይቆይም ለተባለው መርሃ ግብር የሚውል አዲስ የ37 ሚሊዮን ዶላር ለመስጠት ቃል ገብቷል ብሏል። ከዚህ ገንዘብ ውስጥ 14 ሚሊዮን ዶላር የሚሆነው ከውጭ ጉዳይ ሚኒስቴር የሥነ ህዝብ እና የስደተኞች ቢሮ የተገኘ መሆኑንም አመልክቷል። የርዕስ አንቀጹ ጽሑፍ በመቀጠል ኤጁኬሽን ካናት ዌይት ወይም ትምህርት አይቆይም የተሰኘው መርሃ ግብር ትምህርት በህይወት ውስጥ የማያቋርጥ መርሃ ግብር መሆኑን ለመግለጽ ከኮቪድ-19 ወረርሽኝ በፊት ቀደም ብለው ትምህርት ቤቶች በተዘጉባቸውና በግጭት እየታመሱ ባሉ እንደ መካከለኛውና ሰሜን ማሊ አካባቢዎች የነበረ መርሃ ግብር ነው። ከትምህርት ቤት መማሪያ ክፍሎች ውጪ ባሉ ቦታዎች በፀሐይ ብርሃን በሚሰሩ ሬዲዮዎች ጭምር ትምህርት ይሰጥ ነበር ብሏል። ጦርነት በደቆሳቸውና በተራዘመው ቀውስ ውስጥ በሚገኙ እንደ አፍጋኒስታን፣ የመን እና ኢትዮጵያ ውስጥ ትምህርት አይቆይም የሚለው መርሃ ግብር በሚሊየን የሚቆጠሩ የተዘነጉና የተጎዱ ህጻናትና አዋቂዎች ትምህርታቸውን እንዲቀጥሉ ይረዳቸዋል ሲልም ርዕስ አንቀጹ አስታውቋል። ዩናይትድ ስቴትስ ትምህርት አይቆይም የሚለው መርሃ ግብር ከተጀመረበት እንደ ኤሮፓ አቆጣጠር 2016 ጀምሮ በታላቅ ኩራት ደግፈዋለች ያሉት ሳማንታ ፓወር የሚከተለውን አክለዋል ሁለት የትምህርት ተደራሽነትንና የትምህርት ውጤታማነትን ለማሳደግ የተገለሉ ተማሪዎችን በተለይም ሴቶችን፣ ስደተኞችን፣ የሀገር ውስጥ ተፈናቃዮችን፣ አናሳ የፆታ ማህበረሰብ አባላትንና የአካል ጉዳተኛ ህጻናትን ተሳትፎ እንዲያድግ የምናደርገውን ጥረትና ትብብር እንቀጥላለን። በመጨረሻም የትምህርት ተደራሽነት ከትምህርት ጥራት ጋር እኩል ሲሆን ውጤቱ ግልጽ ነው። ትልቅ የምጣኔ ሀብት እድገት፣ የተሻሻለ የጤና ውጤት፣ ጠንካራ ዴሞክራሲ፣ ይበልጥ ሰላማዊና የጠነከረና ሁሉንም መቋቋም የሚችል ማህበረሰብ ይፈጥራል። ጤናማና ይበልጥ የተሳካላቸው ህጻናትንም ይፈጥራል። ያሉት አስተዳዳሪዋ ሰማንታ አለም ልዩ ችሎታና ብቃት ያለው ትውልድ እንዳያመልጠው እርግጠኞች እንሁን ብለዋል ሲል ርዕስ አንቀጹ ጽሑፉን ደምድመዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። አድማጮች ዝግጅታችን ተጠናቋል። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ሰላም በደን አደሩ!